ሰላም፣ ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል የህዳር ምሽት ሰኞ የሰኞ ምሽት ህዳር 5 2015 ዓ ም የጋቢና ቬ መሰናዶ ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ለምሽቱ የያዝናቸውን መሰናዶች እናስታውቃችሁ። ልብሶቻችን በሙሉ ኢትዮጵያ ውስጥ በተመረቱ ማቴሪያሎች ነው የምንሰራቸው እና የኢትዮጵያን እደ ጥበብ ያካተቱ በሽመና የሚታሩ ስራዎች የሚሰራው የሰማችኋት ወጣት ዲዛይነር የሆነችውን ፎዚያ አንድሪያስ ነው። ፎዚያ አንድሪያስ በራሷ ስም የተሰየመ የንግድ መለያን በመያዝ በዓለም አቀፍ ደረጃ ስራዎቿን፣ የልብስ ስብስብ ስራዎቿን እያሳየች ትገኛለች። አሁንም በቅርቡ ደግሞ በፖርቹጋል ከተማ ስራዎቿን ለእይታ አቅርባለች። ፎዚያ ከዚህ በተጨማሪም አካባቢ ጥበቃን የሚመለከቱ እንዲሁም ደግሞ የሸማኔውን መብት የሚያከብሩ ስራዎችን ነው እየሰራች የምትገኘው። የምሽቱ እንግዳችን አድርገናታል። አካባቢ ጥበቃን የተመለከቱ እንዲሁም ደግሞ ከቴክኖሎጂ ጋር ያዙ መሰናዶችንም ይዘናል። ስፖርትም በምሽቱ አለ። ከኛ ጋር ታምሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶን እየመራው ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን ነው። አብራችሁን ሆኑ። ምሽቱ አብይ ያደረግ ነው መግቢያችን ላይ እንዳስተዋወቅ ነው ከወጣት ዲዛይነር ፎዚያ አንድሪያስ ጋር ያደረግነው ቆይታ ነው። ፎዚያ የልብስ ዲዛይነር ስትሆን በሙሉ ስሟ የተሰየመ ፎዚያ አንድሪያስ የተሰኘ የራሷ የሆነ የንግድ መለዮ አላት። ፎዚያ በቅርቡም ፕሌስ ኦፍ ዘ ማይንድ የተሰኘው ስብስቧን በፖርቹጋል ለትዕይንት አብቅታለች። ፎዚያን ለየት የሚያደርጋት የልብስ ዲዛይን መስራቷ ብቻ ሳይሆን ባህላዊ ጨርቆችን ከሸማኔዎች ጋር በመሆን ማምረቷም ጭምር ነው ከዚህ እንግዲህ ምሽቱ እንግዳችን አድርገናታል። ከእሷ ጋር ያደረግኩት ቆይታ ቀጥሎ ይቀርባል። እኔም በጣም አመሰግናለሁ። ፎዚ አንድሪያስ እባላለሁ። ፎዚ አንድሪያስ የሚባል የኤቲካል ልብሶች ላይ የሚሰራ ካምፓኒ አለ። ልብሶቻችን በሙሉ ኢትዮጵያ ውስጥ በተመረቱ ማቴሪያሎች ነው የምንሰራቸው እና የኢትዮጵያን እደቅበብ ያካተቱ በሽመና የሚሰሩ ስራዎች የሚሰራው ፎዚያ አንድሪያስ እንግዲህ አሁን እየታወቀ ያለ ብራንድ ነው ማለት ይቻላል፣ ወይም ደግሞ የንግድ መለያ ነው እና እንዴት ነበር አጀማመሩ? አንቺ እንዴት ወደ ዲዛይኒንጉ መጣሽ? እስቲ ጥቂት ስለሱ ንገሪ። እኔ አርክቴክቸር ነበረ የተማርኩት። የአርክቴክቸር ትምህርት ጨርሼ ከተመረኩ በኋላ ሁሌም ፋሽንን መማር ስለሚፈልግ የነበረው ትንሽ ተርቼ ወደ ፋሽን ስኩል ገባሁኝ ማለት ነው። ከዛ የፋሽን ትምህርት ቤት ጥሩ ነበረ ለእኔ የሚያገኘሁት ልምድ ውጤቴም ጥሩ ነበር እና እነሱ ነገሮች ለእኔ እድል ሰጠኝ፣ ከሰው ጋር እንድተዋወቅበት የመጨረሻ የነበረውን ውድድር የሚነበረ ያሸነፍኩት የትምህርት ቤቱንና ሚዲያዎች ምናምን ነበሩ አገዛኝ ወደ ስራው በደንብ ለመግባት ማለት ነው። ከዛ በኋላ በትንሽ እስኬል የሰው ወገዝ እየተቀበልኩ ምናምን ስራዎችን መስራት ጀመርኩኝ ና በዛ ውስጥ አሁን አምስት ዓመት አካባቢ ሆነኝ አልሞላኝም፣ ግን እንደዛ አካባቢ ስራ ተጀመርኩኝ ና በመሀል ብዙ የማላውቃቸውን ነገሮች ተማርኩኝ ስለ ስለ ጨርቆች ስለ ክሮች ምናምን በደንብ አወቅኩኝ ና ከዛ ነው ወደ ጋቢ ወደ ሽመና የተዋወቁት። ስራ ኦሬዲ ከጀመርኩን በኋላ ነው እና ሸማኒቱን ማግኘቴ ከዛ ጋር ኢትዮጵያ ያለው ነገር እየተጠቀምን ራሳችን አካባቢያችን ባለው ነገር ተመስርተን ግን ብዙ አዲስ ነገሮች መስራት እንደምንችል ሀቅ ቴክስታይሎችን ዲዛይን ማድረግ ከሸማኒቱ ጋር ብር መስራትን ጀመርኩኝ እና አሁን ላይ ዲዛይኖች ጨርቆቹንም ልብሶቹንም ነው የምንሰራው፣ ማለት ነው እኛ። ራስሽን ስታስተዋውቅ ቅድም ኤቲካል ፋሽን ወይም ደግሞ የዲዛይን ውስጥ ነው ያለሁት ብለሻል። ምን ማለት ነው? ሄስቲ ኤቲካል ፋሽን ስንል አሁን በዓለም ላይ ያለው የፋሽኑ አካሄድ የፋሽኑ ኢንዱስትሪ በብዛትም መጠቀም ካለብን በላይ የምንቅድ በተታይቶች እንደሆነ አንዳንድ ብራንዶች ሲዝ ናቸው። በዓመት አስራ ሶስት ጊዜ አስራ ሁለት ጊዜ ምናምን ይሆናል ማለት በየወሩ አዳዲስ ፕሮዳክቶች ይሰራሉ እና የሚመለሱት ፕሮዳክቶች በብዛት ይጣላሉ። ሰዎቻችን ይበዛል ማለት ነው። ሸማቾችን በአማራጮችን ብዙ ቶሎ ቶሎ በማቅረብ ሁሌ ሰው ግዢ ላይ ሊሆን ማለት ነው። እኛ እንዴት ነው? አንደኛ ከአካባቢያችንም ከፖሉሽንም ከመጠበቅ አንጻር በተፈጥሮ የሚገኙ ናቸው። ለምሳሌ ቅርጽ አመራረቱ ይወስኗል። ከፍትቤት አደራረጉ ግን ዲኮምፖዝ የሚያደረግ ማቴሪያል ነው። ወይም ደግሞ ሌላ አሁን በብዛት አንጠቀመው እኛ ግን ሱፍ ትክክለኛው ሱፍ ወይም ሙል የሚባለው እነሱ ነገሮች በአጠቃላይ በተፈጥሮ ከሚገኙ ነገሮች ተነስተው ወደ ጨርቃ ጨርቅ በመረጥ መቀየር የሚችሉ ነገሮችን እንደዚያ አይነት ነገሮችን እንጠቀማለን። ከሌሎች ጋልቶች ዲንስ ከሚያመርቱ ወይስታቸውን እንወስዳለን እኛ እና እሱን እኛ በአዲስ ዲዛይን የተለያየ ቦታ ላይ እንጠቀማለን። ሁለተኛ ደግሞ ራሳችን ጋር ስራዎችን ስንሰራ በተቻለን አቅም ወይስ እንዳይኖራቸው ፓተርኖችን አስተካክለን ከስ ነው የምንሰራው። ከዛ በተረፈ ግን የስራ ሰዓታችን በትክክል ይሄ ሰውን በማያደረግ መልኩ ሁሉም ሰው የሚገባውን ተከፍሎት ግን የሚገባውን የስራ ሰዓት እየሰራ ጥሩ አይነት ሪሌሽንሽፕ ኖርን እንደ ሰዎች ተሳስበን የምንኖርበት አይነት ኢንቫይሮመንት እንፈጥራለን ማለት ነው። መቼም እንግዲህ እንደ ወጣት ዲዛይነር በጣም ብዙ ወጣቶች አሉ በዚህ ስራ ዘርፍ ላይ የተሰማሩ ፍላጎቱ ያላቸው ግን ደግሞ የልብስ ዲዛይን ወይም ደግሞ የራስን ልብስ የመልበስ ባህል በሀገር ውስጥ የተመረተ እና ዲዛይን የተሰራን ልብስ ከአቅምም አኳያ ሊሆን ይችላል፣ ከእውቀትም አኳያ ሊሆን ይችላል፣ ብዙ ገበያ የለውም እና ከዛ አኳያ እንዴት ነው የራስሽን ብራንድ ይዘሽ መውጣት የቻልሽው? መጀመሪያ ትንሽ አስቸጋሪ ነበረ። ምክንያቱም በማህበረሰቡ አንጻር ፋሽን ዲዛይን የተማረጠ ወይም ደግሞ ፋሽን ዲዛይነር ሲባል ሲጀምር ይሄ የአራት ልብሶችን ለፕሮግራም ለሰርግ ምናምን የሚሆኑ ልብሶችን ነው እንዲሰራ የሚጠበቀው ይመስለኛል። እና ለእኛ ስንጀምርም እንደዚህ ጠየቀን። መለበስ የሚችሉ ልብሶችን ኤቨንት፣ በማንኛውም ቀን ሰው መልበስ የሚለብሳቸው ልብሶች ነበር የምንሰራው። ለእነሱ ልብሶች ተቀባይነት መጀመሪያ ላይ አላገኘንም ነበረ። ትንሽ ከባድ ነበር፣ አስቸጋሪ ነበር። ግን እኛም ስራችንን ቆም ብለን እንድንፈትሽ አደረግን። ስለዚህ እንደዚህ አይነት ስራዎች ስንገባ ሰዎች የእውነት ከቻይና የሚመጡትን ልብሶች በተጨማሪ ራሳችንን የምንሰራቸውን ነገሮች በምን መልኩ ብናቀርብ አክሰብት ሊያደርጉን ይችላሉ የሚለውን ነገር ነበርና አንደኛ ኳሊቲ ላይ ነው እኛም የምንሰራው። ስለዚህ ምንም አይነት እቃ ከኛ ጋር ሲወጣ በተቻለ አጣ፣ በአቅማችን በእኛ ባሉን ማሽኖች በጣም ቆንጆ ጥራት ያለው እቃ ነው እንትን የምንለው። ሁለተኛ ደግሞ ነገሮችን አዳዲስ ዲዛይኖችን እና ከተለያየ ቦታ መገኘት የማይችሉ ነገሮችን ማቅረብ ስንችል ሰዎች ጋ መምጣት ጀመሩ። ስራዎችሽ ምንድን ነው እሱ የሚያንጸባርቁት? ወይም ደግሞ ኮሌክሽን ተብሎ የአንድን ስብስብ ስትሰሪ ከየት ነው መነሻሽ? መነሻ ሀሳብ ብዙ ጊዜ ከሀሳቦች ወይም ደግሞ በህይወት ከሚያጋጥሙ ነገር ውስጥ ነው የምወስደው። የተለያየ አይነት አፕሮች አድነው መሰለኝ አንዳንዴ ይሄ አማርኛ ቃሉን አላውቀውም። ሲምቦሊዝም የሚባለው እንደዚህ ቅርጾችን ለምሳሌ አበባን አይተው አበባን ይመስል ከዛም እንደመነሻ ሀሳቦችን የሚሰራ ሰው አለ አይደለም እና ያንን አበባውን ራሱን ሊሰራ ይችላል፣ ወይም ደግሞ ከአበባው የተረዳውን ነገር በልብሶቹ ወይ በስራዎቹ ሊገልጽ ይችላል። ሀሳቦችን ይለጽ ወዳለው እንደ ታሪክ ማለት ነው የሚሆነው ስለዚህ አሁን ለምሳሌ በቅርቡ አንድ ፋሽን ሾ ፋሽን ዊክ ነበርም፣ ፖርቹጋል እና ዶሚ ወይም ጉዞ ነበር የሚለው ራሱን የተሻለ ሰው ሆኖ ለማግኘት የሚያደርገው ጉዞ ላይ የሚያጋጥሙትን ነገሮች እነሱን የሚያሳይ ነበረ ኮሌክሽን። በዚህ ስራ ውስጥ እንግዲህ ትልቁ ስኬቴ ነው የምትይው ነገር ምንድን ነው? እስካሁን እንደ ስኬት የምቆጥረው እንደ ዲዛይነር ራሳችን ራሴን ማግኘት መቻል ነው። አቅጣጫ ወዴት ነው፣ ምንን መስራት እፈልጋለሁ። ሌላ ሰው ከሚሰራው ነገር ጋር ሲታያይ መለየት የሚችል ነገርን መስራት መቻልኝ እንደ አንድ ስኬት ቆጥረዋለሁ። ከዛ በተጨማሪ ከእንትኖች አንጻር ለምሳሌ ሁለት ሺ አስራ ዘጠኝ በፈረንጆች አቆጣጠር ዞግ ኢታሊያ ላይ ወጥተን ነበረ። ከሀብ ኦፍ አፍሪካ ፋሽን ዊክ የሰራ ነው ኮሌክሽን አንድ ሺ የሚባል ነበረ እሱ ፊቸርስ ተደርገናል። ሁለት ሺ አስራ ሰባት ላይ ገና እንደጀመርን የውመን ኦፍ ኤክሰለንስ የኤቭ ዲዛይነር ኦፍ ዘ ይር ብለው አውጥቶ ነበረ። እና እንዲሁም አሁን በቅርብ ያደረግነው የፖርቱጋል ፋሽን ዊክ በጣም ትልቁ ውጤታችን ነበር። ከማጠቃለላችን በፊት የወደፊት አላማሽን፣ እንዲሁም ደግሞ በዚህ ኢንዱስትሪ ውስጥ ሊለወጥ ይገባል የምትሆን ነገር አንድ ላይ አጣምርሽ ንገሪኝ። ፋሽን ዲዛይን ትምህርት ቤት እንዲኖር እንፈልጋለን። ከዚህ ያው ስራ ባሻገር ማለት ነው። ቅድምም እንደገለጽኩት አሁን የጨርቆቹን ዲዛይኖች ምናምን እንሰራለን እና እሱንም ወደ ቴክስታይል ፕሮዳክሽን እንዲያድግልን እንፈልጋለን። ኢንሃውስ ፕሮዳክሽኖችን ለማስተካከል ማደግ አለበት። መስተካከል ያለበት ብዬ ማው ነገር ከአንደኛው የስራ ባህሪያችን ነው፣ የሽመና ስራ ልቋ ጋር ያለው ስራ ነው። ግን ይሄ በድሮ በምናቀው በባህላዊ አጣር ነው የሚሰራው እንጂ የስራ ኤቲክስ ምናምን ተብሎ እየሰራንበት ያለው ነገር አይደለም። በጣም አንድ ማስተካከል አለብን ብዬ የማስበው ነገር፣ በጣም ትልቅ ነገር ለአለም መስጠት የምንችለው ነገር እሱ ነው። እሺ ፎዚያ፣ እንግዲህ ስለነበርሽ በጣም ነው የማመሰግነው። በጣም አመሰግናለሁ። ጋቢና ቪኤ ይቀጥላል ከኛ ጋር ስለሆናችሁ አብዝተን እናመሰግናለን እፉዬ ገላ በወጣቶች የተመሰረተ የግብርና ጤናና የትምህርት ዘርፎችን የሚያግዙ ቁም ነገር አዘል የኮምፒውተር ጨዋታዎችን የያዘ ገንቢ ተቋም ነው ከተመሰረተ ጥቂት አመታትን ያስቆጠረው ተቋሙ አዳዲስ የንግድ ፈጠራ ሀሳብ ያላቸው ወጣቶችና ድርጅቶች ከአገልግሎት ፈላጊዎች ጋር በየማቀናጀት ስራም ይሰራል ሀብታም ስዩም ከእፉዬ ገላ ድርጅት አጋር መስራች ዳግማ ይበድሉን አነጋግሮት ነበር ተሰጥሎ ይቀርባል። የገላ ብዙ ሰው የሚያውቀው ከሆነ እንደ ዓለም ሊታይ ይችላል። ፉ የገላ ግን አንድ ቦታ ተበትኖ ብዙ ቦታ ሄዶ መብቀል የሚችል ለየት ያለ ጸባይ እና የመስፋት ጸባይ ያለው ተክል አይነት ፈረንጆቹ ዳንዲናይን የሚሉት ማለት ነው። እኛም ፉ የገላ ብለን ራሳችን እንትን ያለ እንደ አንድ ሳይድ አክት ስታርታፕ አግሪጌተር እንሰራባቸው አራት ሬዎች አሉ። አግሪካልቸር ላይ እንሰራለን። ህዝ ላይ እንሰራለን። ቱሪዝም ላይ እንሰራለን። በጣም ደግሞ በጣም ስፔሻላይዝ የምናደርግበት ኤጁኬሽን ላይ እንሰራለን። በዛ ያሉ ስታርታፖችን ሰብስበን ስፔሻላይዝ ያደረጉ ትላልቅ ፕሮጀክቶችና ትላልቅ ፕሮብሌሞችን ሶልቭ የሚያደርግ ተቋም ነው። እንግዲህ እንደተረዳሁት ጠቅለል ባለ ሁኔታ አዳዲስ የንግድ ፈጣሪዎችና ፈጠራዎችን ከትልልቅ ደንበኞች ጋር የማገናኘት የማቀናጀት ስራ ነው፣ አንደኛው ስራችሁ በራሳችሁ ደግሞ የምትንቀሳቀሱበት ያስቀምጣችሁት ልዩ ዘርፍ እንዳለም ነው የተረዳሁት። ዳግም ቀደም ብለህ አንተም ጠቅሰኸዋል። ድርጅታችሁ ለደንበኞች ከሚያቀርባቸው አገልግሎቶች ወይንም ደግሞ ምርቶች መካከል አንዱ በተለያዩ ዘርፎች ላይ የሚያተኩሩ ጨዋታ የሚመስሉ ነገር ግን ቁም ነገር ያዘሉም የዲጂታል ጨዋታዎች ወይንም ደግሞ ጌሞችን ያቀርባል ቀደም ብላ ጠቀስ አድርገኸዋል። በጤና በትምህርት እንዲሁም በሌሎች ዘርፎች ላይ የሚያተኩሩ ተያዥ ምርቶች እንዳሏችሁ ነግረኝ ነበር። የተወሰኑትን እስቲ ንገር እስቲ ብዙ ጊዜ ሰዎችን ጌም ብለን ስናነሳ መጀመሪያ ይመጣላቸው እ ቪዲዮ ጌምስ፣ ወይ ኢንተርቴንመንት ጌምስ፣ ወይ ሞባይል ጌምስ ጊዜ ማሳለፊያ የምንላቸው አይነት ጌሞችን። እኛ የምንሰራበት ዘርፍ ሰፋ ያለ ጌም ቲንኪንግ ነው የምንለው። ጌም ቲንኪንግ በሚለው ዘርፍ ውስጥ ጨዋታ ነው የጨዋታ ሀሳቢ ወይም የጨዋታ አስተሳሰብ እንለዋለን። ሌላ ስሙ ደግሞ ኢንጌጅመንት ኢንጂነሪንግ ወይም ይሄ የምሳጤ ምህንድስና የምንለው ነው። ዘርፉ በጣም ሰፊ ነው። ለምሳሌ አሁን ሲሙሌሽን የሚባል አንድ ራሱ ሴክሽን አለው። አሁን ስለ ፕሌን ሲሙሌተሮች ብዙ ሰው ነው ተሳያደርግም ግን የአሮፕላን ሲሚሌተር ፓይለቶች አሮፕላን ማብረርን የሚማሩበት ሲሚሌተር ነው። ቴክኒካሊ ስተጌም ግን አላማው ለፈን ብቻ ሳይሆን ወይም ጊዜ ማሳለፊያ ሳይሆን አንድ ሰው አሮፕላን አብራሪ ክህሎት የሚማርበት መሳሪያ ሆኖ ነው ያገኛ እኚህ ሪል ወርልድ የሆኑ ክስተቶችን ዲጂታይዝድ የሆነ ሴፍ በሆነ ኤንቫይሮመንት ላይ የማስቀመጥ ሂደት ሲሙሌሽን በገሃድ ዓለም ላይ ኢምፕሊመንት አድርገን ከተዝናኖት በተረፈ ህይወታችን ላይ ለውጥ እንዲያመጣ የምናደርግበት እና እኛም አሁን እኚህ ተጠቅመን አግሪካልቸር፣ ቅድም ያለው ሄልዝ ኤጁኬሽን እና ቱሪዝም ላይ ኢምፕሊመንት አድርገናል። አንደኛው በጣም ፖፑላር የምንለው አንዱ የሰራ ነው ከገበሬዎች ጋር የምንሰራው ሲስተም ከጂአይዜድ ፈንድ ተደርጎ ኦልሞስት ለባለፉት ሁለት ዓመታት እየሰራን ያለነው አንደኛው ፕሮጀክት ምንድን ነው ብዙ ሰው ስለ ኢትዮጵያ የአግሪካልቸር ስርዓት የሚያ ከሆነ ኢትዮጵያ ስሳሺ የሚሆኑ ኤክስቴንሽን ወርከሮች ወይም ይሄ ገበሬዎችን እንዲያግዙ የተዘጋጁ ወጣቶች አሉ እነዚህ ወጣቶች ያው ያለፉበት ስርዓት ሁላችንም ያለፍንበት የትምህርት ስርዓት ነው ብቁ የሆኑ ሰዎች የማያወጡበት የትምህርት ስርዓት ነው ያለን እና እነዚህ ወጣቶች ናቸው ወጥተው ገበሬዎቻችንን አሲስት የሚያደርጓቸው በጣም ክልቅ የእውቀት የክህሎት ያስተሳሰብ ክፍተት አለባቸው ወጣቶች እና እንዴት ነው እነዚህ ወጣቶች የምናሳድገው ተብሎ ነው። ይሄ ነው እንደ ፕሮብሌም የወሰድ ነው፣ የዛሬ ሁለት ዓመት ከዛ ዲዛይን ያደረግነው ሲስተም የራሱ የሆነ አናሎግ ፕላትፎርም አለው፣ አፕም አለው። ወደ ሰላሳ ሺህ የሚሆኑ ታብሌቶች ለኤክስቴንሽን ወርክሮች የሚተላለፉ ታብሌቶቻቸው ላይ ምንድን ነው ያደረግነው እኛ ጌም ነው የሚመስለው፣ ግን ቴክኒካሊ ማወቅ የሚገባቸውን ስለ ግብርና ማወቅ የሚገባቸውን በሆነ ታሪክ ውስጥ አካቶ ኤክስፒሪንስ እንዲያደረጉት ያደረጋል። ኤክስቴንሽን ወርከሮቹ ጌም እየተጫወቱ ነው የሚመስላቸው፣ ትምህርት እየቀሰሙበት ነው። በመጨረሻ ላይ ይሰጣቸው አሁን እንደዚህ መሳሪያዎች አሉ፣ የሰራ ናቸው ለገበሬዎች ደግሞ እነሱ ከገበሬዎች ጋር የሚጠቀሟቸው። ይሄ የቦርድ ጌም ይመስሉ ግን ስለ ምርት ዘር አጠቃቀም፣ ስለመች ታረስ መች ታጨድ፣ እንዴት ነው አረም መለየት የሚችሉት እኝን የመሳሰሉ ችግሮችን በቀላሉ ኢንተራክት እያደረጉ መማር የሚችሉበት ሰብሊሚናል ቲችንግ የምንላቸው ፎርማት። ሌላ አንድ ፕሮጀክት ቤኒሻንጉል ላይ የሰራ ነው ፕሮጀክት አለ፣ ኮንፍሊክት ሪዞሉሽን ላይ አሁን የመሬት ግጭት ላይ በተያያዘ። እሱም ጀስ ሲሙሌሽን ቦርድ ጌም ነው፣ ብታዩት ግን ገበሬዎች ከኢንቨስተሮች ከወረዳ ባለስልጣናት እና ኤክስፐርቶች አንድ ላይ ክብ ሰርተው የሚጫወቱት ጨዋታ ነው። ግን መጨረሻ ላይ ጨዋታው የሚያስተምረው ምንድን ነው? እያንዳንዱ ስቴክሆልደር የሌላኛውን ስቴክሆልደር እሳቤ አስተሳሰብ ፖይንት ኦፍ ቪው እይታ ማየት የሚችልበት እና አሀ ለካስ ሁላችንም አንድ ላይ እናሸንፋለን ወይም ሁላችንም አንድ ላይ እንሸንፋለን የሚል እሳቤ ነው ጌሙ የሚያደርግ ከሰራችኋቸው መካከል ለምሳሌ መላ የተባለ በሰራዊ ጥቃት ተጠቂዎች ላይ የሚያተኩር እንደ ጨዋታም እንደ ማስተማሪያም የሆነ አገልግሎት መኖሩን ሰምተናል። ስለሱ ስ በጥቂት ንገረን። እሺ፣ መላ ደግሞ ፍየገላም ከመሆናችን በፊት ነው የሰራ ነው። አላማው ምንድነው? ቴክኒካል ኢንድ ቮኬሽናል ትምህርት ቤቶች አሉ። አስርኛ ክፍል ከአስር ሲደመር አንድ አስር ሲደመር ሁለት ተብለው ወጣቶች በስኪል እና በክህሎት የሚሰለጥኑባቸው የትምህርት ቤቶች ተቋማቶች አሉ። እነዚህ ተቋማት ኤቲቬት የሚባሉ አግሪካልቸራል ቴክኒካል ቮኬሽናል ስኩልስ የሚባሉም አሉ። ምንድን ነው መነሻው የዚህ ፕሮዳክት እንሰራ መጀመሪያ የነበረው መነሻ ፆታዊ ጥቃት በትምህርት ቤት ውስጥ ኮመን እንደሆነ እና እሱ ላይ ስፔሻ አስተማሪዎች ምን አይነት ተጽዕኖ ሊያደርጉ እንደሚችሉ የሚያስተምር መሳሪያ እንድንሰራ ነው ኮንታክት የተደረገ ነው። በዛን ጊዜ ፒኤችዲ በሚሰራ ሀኒ የሚባል ኢራናዊ እና በካናዳ ኤድ ፋንድ የተደረገ ፕሮጀክት ነው። ይሄ ፕሮጀክት ስንሰራውም ያን የነበረን የመነሻ ሀሳብ ኦኬ፣ እንዴት ነው አስተማሪዎችን ስለ ጀንደር ቤዝ ቫለንስ እውቀታቸው ማሳደግ የምንችለው? ማሳደግ ብቻ ሳይሆን ዲሀክ ሲያጋጥማቸው እንዴት ነው ሶልቭ ሊያደርጉ የሚችሉት? እንዴት ነው ለምሳሌ በተማሪዎች መካከል ፆታዊ ጥቃት ሲፈጠር ካዩ እንዴት ነው ኢንተርቪን ማድረግ ያለባቸው? ምን ምን አይነት አክሽን መውሰድ አለባቸው? በአውስዱ ደግሞ ምን ሊፈጠር ይችላል የሚለውን ሲናሪዮ አክቹዋሊ፣ ዲጂታል አፕሊኬሽንም ታብሌት ላይ የሚጫነው አፕሊኬሽን ነው። ለአስተማሪዎቹ ታብሌት ላይ ነው የሚጫነው። ዋን ኦፍ ዘ ሞስት ሰክሰስፉል ከነበሩ ፕሮጀክቶቻችን መካከል ነው። አሁን ሰዎች ዘ መላ ጌም ብለው ኦንላይን ካን አክቹዋሊ ፎር ፍሪ መጫወት የሚችሉት ጌም ነው። ዳግማዊ ከመለያየታችን በፊት በእስካሁን ብዙችሁ የገጠሟችሁ ተግዳሮቶች ምን እንደነበሩና የመጪ ዘመን ዕቅዳችሁ ደግሞ ምን እንደሚያካትት ጠቅላላ አድርገህ ለአድማጮች ብታጋራል። እንዳነው ለባለፉት አምስት ስድስት ዓመታት በምንሰራበት ጊዜ የሚያጋጥሙ ብዙ ችግሮች ይኖራሉ። አንደኛው ዘርፉ አዲስ እንደመሆኑ ያው ዘርፉ ላይ ያለው እውቀት ማነሱና ሰዎች እንደ አዲስ ማየታቸው ቻው ጌም ማለት ጊዜ ማጥፊያ ነው ጌም ማለት ሲደብረን መደበሪያ ነው እንጂ ከዛ በዘለለ ጥቅም የለውም የሚለው ኦልሬዲ ኤግዚስት የሚያደርግ አስተሳሰብ በጣም ትልቅ ቻሌንጅ አጋጥሞናል። ሁለተኛ እንዳንነው በዘርፉ ላይ ያሉ እውቀት እንኳን አይደለም በሀገር ውስጥ ደረጃ በኢንተርናሽናል ደረጃ በጣም ሊሚትድ እና የኛ ደግሞ የምናገኛቸው ሪሶርሶች የኛን ባህል ያማከሉ የኛን ሪሶርስ የኛን ኮንቴክስት ይሄ ዩዘር ሴንተር ዲዛይን ነው የምንለው ማህበረሰባችን ያማከሉ አለመሆናቸው ሁሉንም የምናመጣውን ነገር እኛው ሪሰርች አድርገን እኛው ኤክስፐሪመንት አድርገን መረዳት ስለሚያስፈልገን የሚወስደው ጊዜ ነበር። ግን አሁን ፓስት ቱ ትሪ ይርስ ያሰራናቸው የአዌርነስ ክሪኤሽን ስራዎች እና ስፔሻሊ ደግሞ አሁን ኦልሞስት ኢንዱስትሪውን ለመገንባት በዘረጋናቸው አሁን ጨዋታ ከሆን የሚባል አኑዋል ፌስቲቫል አዘጋጅተናል። ከሁለት ሳምንት በኋላ ይጀምራል። ጌምስ እና ጌምስ ላላቸው ማህበረሰባዊ ፋይዳ ለአንድ ወር የሚቆይ ፌስቲቫል ነው። ኢቨንቶች አሁን ኦልሞስት አዲስ አበባ ውስጥ የሚከናወኑ ኦልሞስት ሁሉም ኮንሰርቶች ላይ ዊሃብ ላይክ አዌርነስ ክሬት የምናደርግባቸው ቡዙዎች አሉን። ካሉት ኢቨንት ኦርጋናይዘሮች ላይ ጋም የምንሰራቸው ብዙ ስራዎች አሉ። ከዛ ጌምስ የሚባል ኮሚኒቲ ቢልድ ሊያደርግ ነው ለአሁን የጨዋታ ማጋዚን በቅርቡ ላውንች እናደርጋለን። በእነዚህ ይሄ የሚያጋጥሙንን የስፔሻል ከአዌርነስ ጋር የተያያዙ ባሪየሮች ሶልቭ እናደርጋለን ብለን እናስባለን። እጅግ በጣም አመሰግናለሁ ዳግማዊ በድሉ ፉዬ ገላ ስለተሰኘው በወጣቶች የተገነባ ድርጅት ስራዎችና የወደፊት እቅዶች ጠቅለል ያለ ሀሳብ ስላጋራህን በአድማጮች ስም በጣም አመሰግናለሁ። በጣም አመሰግናለሁ። ሊዮዌ ነው ሆፉሊ በሚቀጥለው ደግሞ አድገን ሰፍተን በተሻለ መድረክ ደግሞ ብዙ ሰተር ስቶሪዎች ይዘን መጣበት ጊዜ ሩቅ አይደለም ብለን እናስባለን። ስለጋበዛችሁን እናመሰግናለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን እለታዊውን የጋቢናቬ መሰናዶ ነው። ጋቢናቬ ትኩረቱን አዲሱ ትውልድ ላይ ወጣቶች ላይ በማድረግ የሚሰራጭ የ30 ደቂቃ መሰናዶ ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪ አምሃሪክ ላይ ለጋቢናቬ እያላችሁ አድርሱን። እንዲሁም ደግሞ ውይይቶቻችን ላይ መካፈል ለምትፈልጉ በተጨማሪም ደግሞ ሌሎች እንዲህ ቢሰሩ እንደዚህ አይነት መሰናዶች ቢዘጋጁ ለሚሉ አስተያየቶቻችሁ ስል ቁጥራችሁን ብታስ አስቀምጡልን በቪ አምሃሪክ ኢንቦክስ ብታደርጉልን ፌስቡክ ገጽ ላይ መልሰን እንደውላችኋለን። የናንተን አስተያየትም እንሰበስባለን። መሰናዷችን ይቀጥላል። በመቀጠል የምናልፈው ደግሞ ወደ ስፖርት ዘገባ ነው። የፊፋ የዓለም ዋንጫ ኳታር 2012 በመጪው እሁድ ይጀምራል። የዛሬው የስፖርት ዝግጅታችንም ትኩረትም በዚህ ዙሪያ ያደርጋል። የፊታችን እሁድ ለሚጀምረው የዓለም ዋንጫ ቡድኖችና ደጋፊዎች ወደ ኳታር እየገቡ ሲሆን የዩናይትድ ስቴትስ ብሔራዊ ቡድን ወደ ስፍራው በማቅናት ቀዳሚ ቡድን ሆኗል። በአለም ዋንጫ ምክንያትም በርካታ ሊጎች ተቋርጠዋል። እስራኤላውያንና ፍልስጤማውያን የኳስ ደጋፊዎች ወደ ኳታር በጋራ ሊጓዙ ነው። ይለናል ኬኔዳ አባተ። ይቀጥላል። በዓለም ዋንጫ ላይ ያተኮረው የዛሬው ስፖርታዊ መረጃችን ወደ ኳታር የሚገቡ ቡድኖችንና ደጋፊዎችን ዜና በማስቀደም ይጀምራል። የፊታችን እሁድ ለሚጀመረው የዓለም ዋንጫ ተወዳዳሪ ቡድኖችና ደጋፊዎች ኳታር እየገቡ ነው። የዩናይትድ ስቴትስ ብሔራዊ ቡድን ከሰላሳ ሁለቱ ተወዳዳሪ ቡድኖች ኳታር የገባ የመጀመሪያው ቡድን ሆኗል። ብሔራዊ ቡድኑ ለውድድሩ በስፍራው ዝግጅት ለማድረግ በሚል ከአራት ቀናት በፊት ባለፈው ሐሙስ ነው ኳታር የገባው። በምድብ ሁለት ከኢራን ዌልስና እንግሊዝ ጋር የተመደበው የዩናይትድ ስቴትስ ብሔራዊ ቡድን የመጀመሪያ ጨዋታውን ህዳር 12 ከዌልስ ጋር ያደርጋል። በርካታ ደጋፊዎችም ከወዲሁ ኳታር መግባት የጀመሩ ሲሆን ሀገሪቱ በአለም ዋንጫው ምክንያት 1.2 ሚሊዮን ጎብኚዎች ይመጣሉ ብላ በመጠባበቅ ላይ ናት። ለአሸናፊው ቡድን የሚበረከተው ዋንጫም በተለያዩ የዓለም ክፍሎች ያደረገውን ጉብኝት አጠናቆ ማረፊያውን ኳታር አድርጓል። የአለም ዋንጫ ውድድሩ በቀጣዩ እሁድ ህዳር 11 2015 ዓ ም አዘጋጇ ኳታር ከ ኢኳዶር ጋር በምታደርገው ጨዋታ ይከፈታል። በዓለም ዋንጫው ምክንያት በርካታ ሊጎች ተቋርጠዋል ከዚህ ቀደም በሰኔና ሐምሌ ወራት ይካሄድ የነበረው የዓለም ዋንጫ ባልተለመደ መልኩ ለመጀመሪያ ጊዜ በህዳርና ታህሳስ ወር እንዲካሄድ በመደረጉ ምክንያት በርካታ የዓለም ሊጎች እክል ገጥሟቸዋል ፊፋ ውድድሩ በእነዚህ ወራት እንዲካሄድ የወሰነው በአንጻራዊነት በአስተናጋጇ የባህረ ሰላጤዋ የመካከለኛው ምስራቅ አገር ኳታር ቀዝቀዝ ያለ የአየር ሁኔታ የሚኖርባቸው ወራት በመሆናቸው ነው ይህም አውሮፓን ጨምሮ የሀገር ውስጥ የክለቡ ክለቦች ውድድራቸውን በማካሄድ ላይ ለሚገኙ በርካታ የዓለም ሊጎች ራስ ምታት ሆኗል። ተወዳጁን የእንግሊዝ ፕሪምየር ሊግ ጨምሮ ዓለም የሚከታተላቸው በርካታ የአውሮፓ ሊጎችም በዓለም ዋንጫው ምክንያት ለሳምንታት ተቋርጠዋል። የ2022/23 የእንግሊዝ ፕሪምየር ሊግ ከዛሬ ጀምሮ የተቋረጠ ሲሆን የዓለም ዋንጫው ከተጠናቀቀ ከስምንት ቀናት በኋላ ታህሳስ 17/2015 ዓ.ም እንዲጀመር ተወስኗል። በተመሳሳይ በዓለም ዋንጫው ምክንያት ከዛሬ ጀምሮ የተቋረጠ የተመረጠው የስፔን ላሊጋ ደግሞ እስከ ፈረንጆቹ ገና ድረስ እንደተቋረጠ ይቀጥላል። ውድድሩ ታሳስ 22 ይመለሳል ተብሏል። ሌላው ከዛሬ ጀምሮ የተቋረጠው የጀርመን ቡንደስሊጋ ደግሞ የኳታሩ የዓለም ዋንጫ ከተጠናቀቀ በኋላም ለተጫዋቾቹ የተለመደውን የአንድ ወር እረፍት ሰጥቶ ከዓለም ዋንጫው መጠናቀቅ ከአንድ ወር በኋላ ነው ወደ ውድድር የሚመለሰው። የጣሊያን ሴሪያና የፈረንሳይ ሊግ አንድም ከተቋረጡ ሊጎች መካከል ናቸው። ፊፋ በዓለም ዋንጫ የሚሳተፉ ቡድኖችን ፖለቲካዊ ጉዳዮችን ትታችሁ እግር ኳስ ላይ ብቻ አተኩሩ በሚል ያቀረበው ማሳሰቢያ የተለያዩ አስተያየቶችን እያስተናገደ ነው። የዓለም ዋንጫው በተቃረበበት በዚህ ወቅት ውድድሩን ለማስተናገድ በምታደርገው ዝግጅት ከፍተኛ የሰብአዊ መብት ጥሰት ትፈጽማለች በሚል በኳታር ላይ የሚሰነዘሩ ትችቶች እየተባባሱ ሲሆን የፊፋ ፕሬዝደንት ጂያኒ ኢንፋንቲኖ ለ32 የውድድሩ ተሳታፊ ሀገራት በቅርቡ በጻፉት ደብዳቤ በእግር ኳስ ላይ ብቻ እንዲ ያተኩሩ ማሳሰባቸው ይታወሳል። አንዳንድ ቡድኖችና ተቋማት ይህንን የፊፋ ማስጠንቀቂያ ሲቃወሙ፣ ኳታር በበኩሏ አብዛኞቹን ክሶች ውድቅ አድርጋለች። የኳታር መገናኛ ብዙሀንም አንዳንድ ምዕራባውያን ሀገራትን ትምክህተኝነት እያሳዩ ነው ሲሉ ነቅፈዋል። ኳታር ፈጽማለች ያለውን የሰብአዊ መብት ጥሰት በመቃወም ተጫዋቾቹ ጽሁፋቸውና ምልክታቸው በጉልህ የማይታይ ማሊያዎችን እንደሚለብሱ ያስታወቀው የዴንማርክ ብሔራዊ ቡድን አሁን ደግሞ በልምምድ ወቅት የቡድኑ ተጫዋቾች ሰብአዊ መብት ለሁሉም የሚል ጽሁፍ ያለበት መለያ እንዲለብሱ ዝግጅት ቢያደርግም ነገር ግን መለያውን እንዳይጠቀም በፊፋ ተከልክሏል። ከፊፋ መለያውን መልበስ አይቻልም የሚል መልእክት ደርሶናል ያሉት የዴንማርክ እግር ኳስ ፌዴሬሽን ኃላፊ ጃኮብ ጄንሰን ሰብአዊ መብት ለሁሉም የሚል መልእክት አለም አቀፍ ይዘትና ተቀባይነት ያለው ነው፣ እንደ ፖለቲካ መልእክት ታይቶ መከልከል አልነበረበትም ሲሉ የፊፋን ውሳኔ ተችተዋል። በአስተናጋጇ ሀገር ኳታር ላይ የሚሰነዘረውን የማያቋርጥ ክስ ያስተባበሉት የአገሪቱ የዓለም ዋንጫ ዝግጅት ዋና ስራ አስፈጻሚ ናስር አልህተር አውሮፓውያን የውድድሩ ብቸኛ ባለቤት እንደሆኑ ያስባሉ ሲሉ ነቅፈዋል። ስራ አስፈጻሚው ከአልጀዚራ ጋር ባደረጉት ቃለ ምልልስ የአውሮፓ ሀገራት በዓለም ዋንጫው ላይ ብቸኛ የባለቤትነት መብት እንዳላቸው ይሰማቸዋል። አውሮፓ ከ22ቱ ውድድሮች 11 ውድድሮችን አስተናግዳለች። እንደ ኳታር ያለ የአረብ ሙስሊም ሀገር ግን የዓለም ዋንጫ ውድድርን አንድ ጊዜ ማዘጋጀቱን እንኳን መቀበል አትፈልግም ሲሉም ቁጣቸውን ገልጸዋል። ኳታር ውድድሩን በማዘጋጀት የመጀመሪያዋ የመካከለኛው ምስራቅ ሀገር መሆኗ ይታወቃል። በመጨረሻም እስራኤላውያንና ፍልስጤማውያን የኳስ ደጋፊዎች ወደ ኳታር በጋራ ሊጓዙ ነው። በጉዳዩ ላይ ከኳታር 2022 አዘጋጅ ኮሚቴ ተወካዮችና ከእስራኤል የውጭ ጉዳይ ሚኒስቴርና የባህልና ስፖርት ሚኒስቴር ተወካዮች ጋር ፊፋ ውይይት ማድረጉን ተከትሎ እስራኤላውያንና ፍልስጤማውያን አብረው እንዲጓዙ ስምምነት ተደርሷል። በመሆኑም ልዩ የቻርተር በረራዎች ከቴላቪቭ ቤንጉሪዮን አየር ማረፊያ የእስራኤልና የፍልስጤም ደጋፊዎችን አንድ ላይ ወደ ኳታር እንደሚወስዱ ፊፋ ገልጿል። በረራዎቹ በጋዛ ሰርጥና በእስራኤል በተያዙ የፍልስጤም ግዛቶች የሚኖሩ ደጋፊዎችንም ይጨምራሉ። በአንድ ወቅት እስራኤልና ፍልስጤም የዓለም ዋንጫን በአንድ ላይ እንዲያስተናግዱ ሀሳብ ያቀረቡት የፊፋ ፕሬዚደንት ጂያኒ ኢንፋንቲኖ እስራኤላውያንና ፍልስጤማውያን ደጋፊዎች በአንድ ላይ ኳታርን እንዲጎበኙና በፊፋ የዓለም ዋንጫ ጨዋታዎች ላይ እንዲሳተፉ ስምምነት ላይ በመደረሱ በጣም ደስ ብሎናል ብለዋል። እግር ኳስ ሰዎችን የማሰባሰብ ጉልበት አለው፣ ሁሉንም ድንበሮች በማለፍ ከምንም ነገር በላይ አንድነትን የማጎልበት ኃይል አለው ሲሉም ገልጸዋል። እስራኤልና ኳታር ዲፕሎ ዲፕሎማሲያዊ ግንኙነት የላቸውም። ነገር ግን ተጓዥ የእስራኤል ደጋፊዎች በዶሃ በሚገኝ የግል ኩባንያ በኩል የቆንስል አገልግሎት ያገኛሉ። ካን የተባለ የእስራኤል መገናኛ ብዙኃንም በውድድሩ ወቅት በዶሃ ጊዜያዊ ስቱዲዮ እንደሚኖረው ተገልጿል። በዓለም ዋንጫው ለመታደም እስካሁን 8,000 የሚገመቱ ፍልስጤማውያንና 3800 እስራኤላውያን ደጋፊዎች ወደ ኳታር ለመግባት እንደ ቪዛ የሚያገለግለውን ሐያ ካርድ ለማግኘት አመልክተዋል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። የተከበራችሁ አድማጭ ተመልካቾቻችን የምሽቱን ጥንቅራችንን እዚህ ላይ ይፈጽመናል ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን እንዲሁም ደግሞ የስቱዲዮ ባለሙያዎች ጋር በመሆን እንሰናበታለን አስተያየትና ጥያቄዎቻችሁ በፌስቡክ ገጻችን ቪያ አማሪክ ላይ ለጋቢና ቤ እያላችሁ አድርሱን በንገው ምሽት ውይይት ይኖረናል በፌስቡክ ገጻችን ላይ የምናስተዋውቅ ይሆናል እዛ ላይ ተከታትላችሁ አስተያየታችሁን እንዲሰጡን እንጋብዛለን in a sterling.